የሀገር መከላከያ ሰራዊትን ጨምሮ ሌሎችም የጸጥታ ኃይሎች በህወሀት ኃይል ላይ እርምጃ እንዲወስዱ ሲል መንግስት አቅጣጫ ማስቀመጡን ገለጠ። የጠቅላይ ሚኒስትር ጽህፈት ቤት በዛሬ ዕለት ባወጣው መግለጫ አሸባሪ ጁንታ ብሎ ከገለጸው ህወሀት ህዝቡ እስከ ዘላለሙ ካልተለያየ በቀር ገበሬው ተረጋግቶ ማረስ እንደማይችል ግልጽ ሆኗል ብሏል። አክሎም ቡድኑ እየከፈተ ያለው ጥቃት ህዝባዊ መልክ እንዲይዝ በማድረግ ስለሆነ መመከት የሚገባውም በዚያ አግባብ ነው። የመላው ህዝባችንን የማያዳግም ምላሽ ሊያገኝ ይገባል ሲልም ነው ጽፈት ቤቱ በመግለጫ የዘረዘረው። የሀገር መከላከያ ሰራዊት፣ የክልል ልዩ ልዩ ኃይሎችና ሚሊሻዎች ኢትዮጵያን ለማፈራረስ ተነሳ ያለውን ኃይል እንዲሁም የውጭ እጆች ስውር ደባ ያለውን ለመደምሰስ በብርቱና የማያዳግም ክንዳችሁን እንድታሳርፉ አቅጣጫ ተቀምጦላችኋል ይላል። የኢትዮጵያ መንግስት ጦሩን ከትግራይ ክልል ያስወጣው ተሸንፎ እንጂ የተኩስ አቁም በማወጅ አይደለም የሚለው ህወሓት በበኩሉ ያስቀመጣቸው ቅድመ ሁኔታዎች ተቀባይነት ካላገኙ በውጊያው እንደሚቀጥልበት በተለያዩ አመራሮቹ መግለጹም ይታወሳል። ለዝርዝሩ ኬኔዲ አባተ የጠቅላይ ሚኒስትር ጽህፈት ቤት ዛሬ ነሐሴ 4 ባወጣው መግለጫ እኔ ረግጬ አልገዛዋት ሀገር ትውደም የሚል የክህደት ቀረርቶ ሲያሰማ የከረመው በሚል የገለጸው ህወሓት የጠላቶቻችን መጋለቢያ ፈረስ በመሆን ሰላማችንን ለማደፍረስና ሀገራችንን ለማፍረስ የጥፋት ነጋሪቱን እየደለቀ ይገኛል ብሏል። ችግሩን ለማባባስ በሚፈልጉ ኃይሎች ጆሮውን የተጠመዘዘው በሚል የተገለጸው ዓለም አቀፉ ማህበረሰብም የሂደቱን ውስብስብ ጠባይና የአሸባሪውን የጥፋት ባህሪ መገንዘብ ባለመፈለግ እውነትን ትቶ የ አጥፊውን አካል ጩኸት አስተጋባ ሲልም ዓለም አቀፉን ማህበረሰብ ከሷል። መግለጫው አክሎም ቡድኑ በረዥም የስልጣን ዘመኑ የፈጸመውን አሰቃቂ የሰብአዊ መብት ጥሰትና የሚሊዮኖችን ሕይወት የማጥፋት ሥራ በዝምታ የተመለከቱት ዓለም አቀፍ አካላት ዛሬ አጥፊውን ኃይል ለራሳቸው አጀንዳ ማስፈጸሚያነት ስለሚፈልጉት እርሱን ለማዳን ሲሉ የመንግስትን መልካም ጥረት እንዳላዩ ማለፍን መርጠዋል ነው ያለው። ለመንግስት ጥረት ተገቢውን ዋጋ መንፈጋቸው ሳያንስ በእርዳታ ሰበብ ጁንታው ተብሎ የተገለጸውን ህወሀትን የሚደግ ግፍ ተግባር ሲፈጽሙ እጅ ከፍንጅ የተያዙ አሉም ብሏል። ከጦርነቱ በፊትም በትግራይ ክልል አንድ ሶስተኛ የሚሆነው ህዝብ በሴፍቲኔት ድጋፍ የሚደረግለት መሆኑንም የጠቆመው ጽህፈት ቤቱ መንግስት የተናጥል የተኩስ አቁሙን ያደረገው በዋናነት ለገበሬውና ለህዝቡ ሲል ቢሆንም ህዝቡ ከአሸባሪው ጁንታ እስከ ዘላለሙ ካልተለያየ በቀር ገበሬው ተረጋግቶ ማረስ እንደማይችል ግልጽ ሆኗል ሲል አብራርቷል። የህወሀት ዓላማና ግብ ኢትዮጵያን ማፈራረስ እንደሆነ አመራሮቹ ስለመናገራቸውም የጠቀሰው መግለጫው ለአላማው ሳካትም በብዙ የውጭ ኃይሎች በመታገዝ ለበለጠ ጥፋት ምላጭ መሳብን መርጧል ብሏል። የአሸባሪው ጁንታ አካሄድ ህዝብ አስጨራሽ የሆነ የሽፍትነት አካሄድ መሆኑን ለዓለም አቀፉ ማህበረሰብም ሆነ ለትግራይ ህዝብ በተደጋጋሚ ተናግረናል፣ አስጠንቅቀናልም ያለው የጠቅላይ ሚኒስትር ጽህፈት ቤት መግለጫ ጁንታው ተብሎ የተገለጸው ህወሓት እየከፈተ ያለው ጥቃት ህዝባዊ መልክ እንዲይዝ በማድረግ ስለሆነ መመከት የሚገባውም በዚያ አግባብ ነው የመላው ህዝባችንን የማያዳግም ምላሽ ሊያገኝ ይገባል ሲልም ነው ተከለከለው የሀገር መከላከያ ሰራዊታችን፣ የክልል ልዩ ኃይሎችና ሚሊሻዎች ይህንን ኢትዮጵያን ለማፈራረስ የተነሳ የክህደት ኃይልና የውጭ እጆች ስውር ደባ ለመደምሰስ ብርቱና የማያዳግም ክንዳችሁን እንድታሳርፉ አቅጣጫ ተቀምጦላችኋል ሲልም የጠቅላይ ሚኒስትር ጽህፈት ቤት መልእክት አስተላልፏል። በሌላ በኩል የኢትዮጵያ መንግስት ጦሩን ከትግራይ ክልል ያስወጣው ተሸንፎ እንጂ የተኩስ አቁም በማወጅ እንዳልሆነ የሚገልጸው ህወሓት ያስቀመጣቸው ቅድመ ሁኔታዎች ተቀባይነት እስካላገኙ ድረስ ውጊያውን እንደሚቀጥል የተለያዩ አመራሮቹ አማካኝነት መግለጹ ይታወሳል። በፌዴራሉ መንግስት በሀገር ክህደት ወንጀል የተከሰሱትና የመንግስት እውቅና ባይኖራቸውም ትግራይ ክልልን በፕሬዝዳንትነት የሚመሩት ዶክተር ደብረጽዮን ገብረ ሚካኤል የፌዴራሉ መንግስት ያሉት አማራጮች በህወሀት የቀረበለትን ቅድመ ሁኔታ ተቀብሎ መደራደር፣ ካልሆነ ደግሞ መደምሰስ ነው ሲሉ ከትግራይ ቴሌቪዥን ጋር በነበራቸው ቆይታ ተናግረዋል። ፌዴራል መንግስት የተናጠል ተኩስ አቁም ማወጁን ገልጾ ከትግራይ ክልል ጦሩን ማስወጣቱን ይፋ ካደረገ በኋላ የህወሀት ኃይል ክልሎች በአፋርና በአማራ ክልሎች በኩል ጥቃት መክፈታቸውን ተከትሎ ለዘጠኝ ወራት የቆየው ግጭት ሊቆም አልቻለም። እንደ አዲስ በተቀሰቀሰው ግጭት ምክንያት ከአማራና ከአፋር ክልሎች ከሶስት መቶ ሺህ በላይ ሰዎች መፈናቀላቸውን መንግስት የገለጸ ሲሆን የተባበሩት መንግስታትም ከአንድ መቶ ሰባ ሺህ በላይ ሰዎች መፈናቀላቸውን አስታውቋል። ለወራት በቆየው ግጭት በትግራይ ክልል አራት መቶ ሺህ ያህል ሰዎች ለረሃብ መጋለጣቸውንና ሁለት ሚሊዮን የሚሆኑት መፈናቀላቸውንም ተመድ መግለጹ ይታወሳል። እነዚህን ቀውሶች ለመቅረፍና ችግሩን በድርድር ለመፍታት ግጭቱ እንዲቆምና ያለምንም ቅድመ ሁኔታ የተኩስ አቁም ስምምነት እንዲደረስ ዩናይትድ ስቴትስን ጨምሮ የተለያዩ አካላት ጥሪ ቢያቀርቡም ግጭቱ ግን ይበልጥ ወደ መባባስ እያመራ ነው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ